ሰሜን አሜሪካ የተቋቋመው የራያ ረድኤትና ልማት ማኅበር ማይጨው ከተማ ውስጥ ከስምንት ሚሊዮን ብር በላይ በሆነ ወጪ ያሰራው ቤተ መጻሕፍትና የመረጃ ማዕከል ሰሞኑን ተመርቋል። አዲሱ ቤተ መጻሕፍት በርካታ የመማሪያ መጻሕፍትና ኮምፒውተሮችም እንደተሟሉለት የማኅበሩ ሊቀመንበር መምህር አብርሃ አባይ ለአሜሪካ ድምፅ ገልጸዋል። ማዕከሉ በኢትዮጵያ በብዙ ቤተ መጻሕፍት ባልተለመደ ሁኔታ ማየት ለተሳናቸውም አገልግሎት እንዲሰጥ ተደርጎ የተሰራና የተዘጋጀም መሆኑን ሪፖርተራችን ግርማይ ገብሩ ከዚያው ከማይጨው ዘግቧል። ግርማይ የማኅበሩን ሊቀመንበር መምህር አብርሃ አባይን አነጋግሮ ተከታዩን ዘግቧል። በአሜሪካ በካናዳና አውስትራሊያ የሚኖሩ የራያ ተወላጆች ባቋቋሙት ማህበር የተሠራው ዘመናዊ መጽሕፍት ቤትና የመረጃ ማዕከል የማኅበሩ አባላትና ደጋፊዎቹ ባሰባሰቡት ከስምንት ሚሊዮን ብር በላይ ሊጠናቀቅ መቻሉን የማኅበሩ ሊቀመንበር መምህር አብርሃ አባይ ለአሜሪካ ድምፅ ገልጸዋል። ይሄ ማህበር የተመሠረተው በ2004 እንደ ፈረንጅ አቆጣጠር የሚለው ለምንድን የምትመሰረተው? ከኛ ቀደም ብሎ አንዳንድ ማህበራት ነበሩ። እነዚህ ማህበራት ኢትዮጵያ ውስጥ አንዳንድ ጉልህ የሆኑ ስራዎች ሲሰሩ አይተን፣ እኛም እንግዲህ ራያ ተወላጆች ምንም እንኳ ቁጥራችን አነስተኛ ቢሆንም ባለን አቅም ለምን አንድ ነገር አንሰራ በምል ተነሰት እንግዲህ ማህበር የተመሰረተው ይሄ ማይጨው ከተማ ውስጥ የሰራው ህዝብ መጽሐፍት የተጀመረው በ2007 ፈረንጆች አቆጣጠር ነው። የኛ አባሎች ካናዳም አሜሪካም ያሉ አውስትራሊያም ያሉ ሰዎች እጅግ በጣም ቋራት ሆኑ አባላት እና ደጋፎች ላለን ይሄ 11 ዓመት ሙሉ ደከመን ሰለቸን ሳይሉ ይህን አሁን ባለፈው ሁለት ቀን በፊት የተመርቀው ላይብራሪ መስራት ችለናል። የራያ የረድኤትና ልማት ማህበር አባላት 11 ዓመት ሙሉ ደከመን ሰለቸን ሳይሉ ገቢ በማሰባሰብ የማይጨው መጻሕፍት ቤትና የመረጃ ማዕከል ግንባታ እንዲከናወን ላደረጉት ጥረት ማህበሩ በሊቀ መንበሩ በኩል አመስግነዋል። የተወሰኑ አባላት አውስትራሊያ አሉ፣ የተወሰኑ አባላት ደግሞ ካናዳ አሉ። በአብዛኛው አባላት ያሉት አሜሪካ ውስጥ ነው። እነዚህ አባላት በእውነቱ የተጠየቁትን ገንዘብ ሁሉ ከመክፈል ወደ ኃይሉ እንግዲህ ገንዘብ የምናገኘው ፋንድራይዚንግ ምለው ነው ከአንድ የአሜሪካ ከተማ ወደ ሌላ አሜሪካ ከተማ እየሄድ ነበር የምናሰባስበው ይህን ሁሉ እንግዲህ ስትጓዝ የአየር ትራንስፖርት መክፈል አለ መክፈላል ለምግብ አለ። እነዚህን ወጪዎች ሙሉ ሸፍነው ነገር አባላት አሳንድ አመት ብሎ ሳይሰለችው ይህን ፕሮጀክት መሳተፋቸው እና በአጠቃላይ አባላቱ በሙሉ እጅግ ከፍተኛ የሆነ ድጋፍ እጅግ ከፍተኛ የሆነ በስዋዕትነት የከፈሉ። ስለዚህ የተጠየቁት ነገር ሁሉ ከማድረግ ወደ ኋላ የማይሉ ድጋፎችና አባላት አሉ። የማጮው እና ማጮው አካባቢ ነዋሪዎች በእውነቱ ከተጀመረበት ጀምሮ እስካለቀበት ድረስ እጅግ ከፍተኛ የሆነ ድጋፍ ነው ያደረጉት። በአስተዳደር በኩል ደግሞ የፈለገውን ነገር ሁሉ ከማድረግ ከፍተኛ ድጋፍ ነው ያደረገልን። በዚህ አጋጣሚ በማህበሩ ስም ከፍተኛ የሆነ ምስጋና ማቅረብ እወዳለሁ። መጽሐፍት ቤቱ በርካታ የመማሪያ መጽሐፍትና ኮምፒውተሮችም እንደተሟሉለት የገለጹት ሊቀመንበሩ በተለይ ደግሞ በሌሎች መጽሐፍት ቤቶች በብዛት ያልተለመደው ማየት ለተሳናቸው ወገኖችም አገልግሎት የሚሰጥ ዘመናዊ ማዕከል መሆኑንም ተናግረዋል። የልማት ማዕከሉ ሰሞኑን ከተለያዩ ከተሞች የመጣም በርካታ ህዝብ በተገኘበት በጥምቀት በዓል ወቅት መመረቁ ለተጨማሪ ስራ ያነሳሳል የሚል እምነት አላቸው የማኅበሩ ሊቀመንበር ለአሜሪካ ድምፅ ግርማይ ገብሩ ከመቀለም